ትኩረት በአፍሪካ። የናይጄሪያ መንግስት በናይጀር ደለል በሚገኘው ኦጎኒላንድ በመባል በሚታወቀው የኦጎኒ ግዛት በነዳይ ዘይት ፍሳሽ የተከሰተውን የአካባቢ ብክለት ለማስወገድ ያስችላል ያለውን ግዙፍ የማጽዳት ፕሮዤ ሰሞኑን በይፋ ጀምሯል። ይኸው መርሃ ግብር በጎርጎሪዎሳውያኑ የዘመን ቀመር በ2011 ዓ ም በተባበሩት መንግስታት ድርጅት አነሳሽነት ነበር ተግባራዊ እንዲሆን ውሳኔ የተደረሰው። ምርሃ ግብሩ አሁን የተነቃቃበትን እርምጃ ለተፈጥሮ አካባቢ ጥበቃ የሚሟገቱት ወገኖች በደስታ ተቀብለውታል። ምርሃ ግብሩ መነቃቃቱ ለእኛ የአካባቢ ተቆርቋሪዎች ጥሩ ጅምር ነው ምክንያቱም አንደኛ፣ ከመርሃ ግብሩ በስተጀርባ የናይጄሪያ ፕሬዝደንታዊ ጽህፈት ቤትና ፌዴራዊ መንግስት ስላሉበት ቀጣይነቱ የተረጋገጠ በመሆኑ፣ ሁለተኛ ደግሞ ከብዙ ጊዜ ወዲህ አካባቢ ጥበቃን በተመለከተ ፍትሕ ተነፍጓቸው ለቆዩት የኦጎኒላንድ ነዋሪዎች በመጨረሻ ፍትሕ ያስገኘላቸው እርምጃ በመሆኑ። ይኸው 1 ቢሊዮን ዶላር የሚጠይቀው መርሃ ግብር በተባበሩት መንግስታት ድርጅት ግምት መሰረት እስከ 30 ዓመታት ድረስ ሊወስድ ይችላል። ይህንኑ ከአምስት ዓመት መዘግየት በኋላ የተነቃቃውን መርሃ ግብር የናይጄሪያ ፕሬዝደንት መሐማዱ ቡሀሪ መርቀው እንዲከፍቱት ታቅዶ ነበር። ይሁንና ፕሬዚደንት ቡኋሪ በአካባቢው በሚታየው የጸጥታ ስጋት ምክንያት ይህንኑ እቅዳቸውን በመሰረዝ በምክትላቸው የሚ ኦሲንባዦ ተወክለዋል። ላለፉት ሰባት ዓመታት መረጋጋት ታይቶበት በነበረው በዚሁ በኦጎኒላንድ አካባቢ አሁን እንደገና ነዳጅ ዘይትና ጋዝ በማውጣቱ ስራ የተሰማሩ የውጭ ተቋማትን ኢላማ ያደረጉ ራሱን የናይጀር ዴልታ አቬንጀርስ ብሎ የሚጠራ ቡድን ሚሊሻዎች ፕሬዚደንት መሐማዱ ቡሃሪ መርሃ ግብሩን ለመመረቅ ወደ አካባቢው ከሄዱ እንደሚገድሏቸው ዛቻ እንዳሰሙ ነው የሀገሪቱ መንግስት ያስታወቀው። ቡድኑ ከአካባቢው የሚመረተው ነዳጅ ዘይትና ጋዝ ከሚገኘው ገቢ ተጠቃሚ ለመሆን ብሎም ለአካባቢው ጥበቃና ልማት ድርሻ እንዲያበረክት እንዲሁም ለኦጎኒላንድ ሰፊ ራስ ገዛ አስተዳደር በመጠየቅ የሚታገለው የናይጀር ዴልታ አቬንጀርስ ቡድን ሚሊሻዎች በዚሁ በነዳጅ ዘይት እና በጋዝ በታደለው ግዛት የተዘረጉትን የነዳጅና የጋዝ ማስተላለፊያ ቧንቧዎችን ካለፉት ጥቂት ሳምንታት ወዲህ በተደጋጋሚ በማፈንዳት ጥቃታቸውን አጠናክረዋል እና ፕሬዝደንት ቡሃሪ ወደ አካባቢው አለመሄዳቸው ኡኩቹ ኩቺ ሜዜን የመሳሰሉ የናይጄሪያ ዜጎች እንደሚሉት ፕሬዚደንቱ የግድያውን ዛቻ እንደ ዋዛ አለመመልከታቸውን ጠቁሟል። እርግጥ ነው የጸጥታውን ጉዳይ አሳሳቢ ሆኖ አግኝተውታል። ምክንያቱም እነዚህ ራሳቸውን ናይጀር ዴልታ አቬንጀርስ ብለው የሚጠሩት ቡድን ሚሊሻዎች በአካባቢው መንቀሳቀስ ከጀመሩ ወዲህ ያሰሙትን ዛቻ ተግባራዊ ያላደረጉበት አንድም ጊዜ የለም። በአካባቢው የሚሰራውን የሼቭሮን ነዳይ ዘይት አምራች ተቋምን ከጥቂት ጊዜ በፊት የጥቃታቸው ኢላማ አድርገውት ነበር እና ይህ ሲታሰብ ፕሬዚደንት መሐማዱ ቡሃሪ በጸጥታ ምክንያት ወደዚሁ አካባቢ ሊያደርጉት የነበረውን ጉብኝታቸውን መሰረዛቸው የሚያስገርም አይደለም። ፕሬዚደንት መሐማዱ ቡሃሪ ወደ ኦጎኒላንድ በመሄድ መንግስታቸው ለዚያ አካባቢ ህዝብ ደህንነትና ልማት እንደሚሰራ ሊያሳዩ ይገባ እንደነበር የማህበራዊ ጉዳዮች ተንታኝ የሆኑት ናይጄሪያዊው ዋሌ ፋታዴ አስረድተዋል። ፕሬዚደንት መሐማዱ ቡሃሪ ወደዚሁ አካባቢ በመሄድ እንደ አንድ ናይጄሪያዊ ለአካባቢው ህዝብ መቆማቸውን ማሳየት የሚያስችላቸውን አጋጣሚ ሳይጠቀሙበት ቀርተዋል ብዬ አስባለሁ። ፕሬዚደንቱ ጉብኝታቸውን እውን አድርገውት ቢሆን ኖሮ አለሁላችሁ ለማለትም በቻሉ ነበር። ግን ይህን አላደረጉም። የተፈጥሮ አካባቢ ብክለትን ለመቀነስ በተዘረጋው መርሃ ግብር ምረቃ ስነ ስርዓት ላይ እንዲገኙ መጨረሻ ደቂቃ ላይ ምክትላቸውን የሚ ኦሲን ባዦን መላካቸው መጥፎ ነው። ሮያል ዳች ሼልንና ሼቭሮንን የመሳሰሉ የውጭ ነዳጅ ዘይት አምራች ተቋማት የሚሰሩበት የናይጀር ደለል ነዋሪዎች ከተቋማቱ የሚለቀቀው ፍሳሽ አካባቢያቸውን በመበከል ጤና እክል እያደረሰ ነው፣ በሚል እንዲሁም የናይጄሪያ መንግስት ከነዳጅ ዘይቱና ከጋዝ ሽያጭ ከሚያገኘው ገቢ አካባቢውን ተጠቃሚ አላደረገም ሲሉ ለብዙ ዓመታት ቅሬታቸውን ማሰማታቸውና ለአካባቢው ሰፊ ራስ ገዛ አስተዳደር ይሰጥ በሚል አንዳንዶች የብረት ትግል መጀመራቸው የሚታወቅ ነው። ራሱን የናይጀር ዴልታ አቬንጀርስ ብሎ የሚጠራው ቡድን ሚሊሻዎች በኦጎኒላንድ ጥቃታቸውን የቀጠሉበት እርምጃቸው በነዳይ ዘይቱ ምርት ላይ ጥገኛ በሆነው የናይጄሪያ ምጣኔ ሀብት ላይ ከፍተኛ ጉዳት እያደረሰ መሆኑን በሌጎስ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ሲልቨስተር ኦዲዮን አኬይን አስታውቀዋል። የናይጀር ዴልታ አቬንጀርስ ቡድን ሀገሪቱ በንግድ በየቀኑ ወደ ውጭ የምትልከውን 2 ነጥብ 2 ሚሊዮን በርሜል ነዳይ ዘይትን በአጭር ጊዜ ውስጥ ወደ 1 ነጥብ 4 ሚሊዮን በርሜል እንዲቀንስ አድርጓል። ሚን የሌጎስ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ሲልቨስተር ኦዲዮን አኬይን አክለው እንዳስረዱትም የናይጀር ዴልታ አቬንጀርስ ቡድን በጀመረው ጥቃቱ የናይጀሪያን ምጣኔ ሀብት ብቻ ሳይሆን የነዳጅ ዘይቱ ምርት ተቀባይ ሀገራትንም ኢላማ አድርጓል። ስ የናይጀር ዴልታ አቬንጀርስ ቡድን ትግል የኦጎኒላንድ አካባቢና ነዋሪው ለብዙ ዓመታት ደርሶበታል በሚለው ብዝበዛ አንጻር ያተኮረ ነው። ይኸው ምክንያቱ ተአማኒ ነው አይደለም ሌላ ጥያቄ ነው። በዚያም ሆነ በዚህ ግን ቡድኑ በሚያካሂደው ትግል ናይጄሪያን ከዓለም አቀፉ ኢኮኖሚ ጋር የሚያገናኘው የነዳይ ዘይቱ ኢንዱስትሪ እንዲዘጋ ምክንያት ሆኗል። that links Nigeria to the larger international political economy. And that is being የናይጄሪያ መንግስት ደግሞ ለዚሁ ችግር መፍትሄ ያገኘለት አይመስልም